አዳማ ከተማ ውስጥ በተካሄዱ ግጭቶች የዘጠኝ ሰው ሕይወት መጥፋቱ ተገልጠዋል። ግጭቱን እየተከታተለ የነበረው የአሜሪካ ድምጹ ዘጋቢ ሙክታር ጀማል፣ ቀደም ብለን በመግቢያችን እንደገለጽ ነው፣ እዚያው አዳማ ውስጥ ሳለ ጥቃት ተፈጽሞበታል። ሰለሞን አባተ ማምሻውን ሙክታርን አነጋግሮ ተከታዩን አሰናድቷል። ሄሎ ሙክታር፣ ይሰማል? ሙክታር ደህና ነኝ። በምን ሁኔታ ነው የምትገኘው? ሙክታር አሁን እንዴት ነው? ምን ይሰማሃል? በድንጋይ የተመታሁት ጀርባና ጭንቅላቴ ላይ በጣም ይሰማኛል። ካንሰር አካባቢ የተሰነጠቀ አለ። እሱ ሰርጀሪ ተደርጓል። የት ካንሰር? የታችኛው ካንሰር፣ የተሰነጠቀ አለ። እሱ ሰርጀሪ ተሰጥቶ ተሰፍቷል። ጭንቅላቴ ሁለት ቦታ ነው የተፈናካከል ሙክታር መቼም በጣም በጣም ነው። ምናዝ ነው በእኛ በኩል በደረሰብህ አደጋ ምን አይነት ነው? እስቲ አሁን እየተደረገልህ ያለው ሕክምና የት ነው ያለኸው? መጀመሪያ ነገርኝ። አሁን አዳማ ጄነራል ሆስፒታል የሚባል ነው ያለሁት። ሁሉንም ነገር ምርመራ አድርገዋል። ደም ጭንቅላት ውስጥ አለመፍሰሱን ኤምአርአይም፣ በሲቲ ስካንም ብሬን ሲቲ ስካን ሁሉንም ነገር አይተዋል። እና ሪስክ የለውም፣ የተወሰነ ቀጥቀጦ እስከሚድን ብቻ ነው ያሉት ስለዚህ ወደ ውስጥ የደም መፍሰስ እንደሌላ አረጋግጠዋል እንደሌላ አረጋግጠዋል። የተማራይም በሬንሲቲ እስካነ የተሰፋ ነገር አለ ራስህም ላይ ይሁን፣ ቅድም ከገለጽክልኝ ከከንፈርህ ሌላ ከላይ ያለው ስፒች ነው በሌላ ነገር ነው የሚያያይዙት፣ ዘፈልከቱን ራስህ ላይ ማለት አናቴ ላይ ማለት ነው አናቴ ላይ ያለውን በሌላ ነገር ነው የሚያያይዙት። ሌላኛው ደግሞ ይሄ ወገብ አካባቢ ሙሉ ሰውነት ላይ ያለ በቃ የመድቀት ስሜት ነው የሚሰማኝ። በጣም ቅጥቅጥ፣ ምክንያቱም ድንጋይ እንደ በረዶ ነበር የሚሆን ነው። ብዙ ደም ፈሰሰ? አዎ፣ ደም እዛ ፈስቶ ነበር። እንዴት ወደ ሆስፒታል መድረስ ቻልክ? ምንድን ነው የተደረገልህ የመጀመሪያ እርዳታ? ሆስፒታል፣ ሌላ እዛ አካባቢ ክሊኒክ ሊወስዱ ነበር እኔ አልፈልግም፣ እዛ ይሻለኛል ብዬ መሰረታዊ ሕክምናው ስላሉ ወደ አዳማ ጄኔራል ሆስፒታል የሚባለው መጣውን እዚህ ሀገር ማድረግ የሚቻለውም በሙሉ አድርገዋል። እዚህ አዳማ ጄኔራል ላይ እና ጥሩ ነው። አሁን በጠዋቱ አሁን ይሻለኛል። በዚያ ጊዜ ህሊናህን አልሳትክም ነበረ ወይስ? አጋጥመዋል በአጠቃላይ በዚህ ድብደባ ውስጥ እንደዚህ ህሊና የመሳት አጋጣሚ አዎ የተወሰነ ደቂቃ የት እንዳለው ምን እየሆነ እንደሆነ አላውቅም ነበር። ምክንያቱም ከላይ የሚወርደው ውርጅብኝ በጣም ግራ የሚያጋባም ነበረ። መጀመሪያ እንደውም ኢንተርቪው እያደረግኩኝ ነበር። መጀመሪያ ይሄ ነገር የተጀመረው ኦቤን ኦሮሚያ ነው ብለው መቱኝ። ያረኝ ኦቤን አይደለሁም ምን ዮነኛል እሰሙኝ ያልፈለጉ መቱኝ መቱኝ። እዛ በቃ አልሞስት ገደሉኝ። የኔ ተገድሬ እሰማለሁ። አንዱ ዋሌት ምናምን ከኪስ ብር ምናምን ሊወስድ ዋሌት ስላወጡ እስቲ ቪኦኤ ከሆነ ለምን መታወቂያ ላታዩ ምናምን ይላል መታወቂያ ሲያወጡ የቪኦኤ መታወቂያ ና ብረካስ ባለስልጣን የሚሰጠ መታወቂያ አይተው ቪኦኤ ነው በ አደብ ድቦት ቪኦኤን አደብ ድቦት ብለው ነው የተው እንጂ አልሞስት በመስድ ምገባ አይመስለኝም ነበር እስቲ እንዴት ተፈጠረ መጀመሪያ ይሄ ነገር እስቲ ያጫውተኝ ሙክታር መቼም ይሰማኛል ያለህበት ሁኔታ ህመም ላይ ነው ያለኸው ግን አንተ የምታገለግላቸው አድማጮቻችን ማወቅ ይፈልጋሉ ያለህበትን ሁኔታ እና ምንድን ነው ውስጥ የተፈጠረው እንዴት ተነሳ ነገር ሁሉ ትናንትናንም ንም ጨምሬ ከአዳማ ያለውን ተቃውሞውንም እየዘገብንበት እና ያልደረስንባቸው ትናንት ያልዘገብናቸው የሰው ሞቶች ነበሩ። እሱንም ሆስፒታል አካባቢ ያሉትንም እሱን ለማየት ነው። ጠዋት በኢትዮጵያ አቆጣጠር ሁለት ሰዓት አካባቢ ከቤት የወጣሁት። ከዛ አንድ ሰው ሞተበት የተባለበት አካባቢ ሄጄ፣ እንሳ ይዞ እየወጡ ነው አስክሬን ይዘው የሚወጡትም። እዛው ሰዎች አነጋገርኩኝና አይቻለሁ ሲገደል የሚለኝን ሰው ቆሜ ኢንተርቪ እያደረግኩኝ ነበር። ቆሜ ኢንተርቪ ሳረግ ነው ኦሮሚያ ነው ብለው ነው መጀመሪያ በቃ ድብደባ የጀመሩት። ኦሮሚያ ምን ኦሮሚያ፣ ኦሮሚያ አይደለም። ኦቢኤን ማለት ፈልገው ነው መሰለኝ መብረከቱ ኔትወርክ የሚባለው ሚዲያ ተቋም ለመንግስት እሱ ነው በብዛት እዚህ አዳማ አካባቢ የሚታወቀው። ብዙ ጊዜ ሌላ ሚዲያ ብዙም ሰው እንትን ስለማይ ጋዜጠኛ ሲያዩ ብዙ ጊዜ እንደዛ ነው የሚባለ እዚህ አካባቢ። እኔ ሮቤን አደለውም። እኔ እዚህ ወይም ስላለው በጣም በጋዝ የሚወጥ የሚወርድብኝ ድንጋይ ብዙ ነበር፣ ግጫ ብዙ ነበር በጣም ብዙም ይታወሳሉ በዛ መሀል ንብረቶች በሙሉ ስቀርጽበት የነበረው አይፎን ማራንተ የዜመር የሚባለው የያዝኩት እቃ በሙሉ እየወሰዱ እየሮጡ ደግሞ የሆነ እንትን ብቻ አይደለም፣ ግማሹ ንብረት ነው የሚፈልገው። ለምሳሌ ትልቁን አይፎን እንቀርጽበትን ከኪሴ እየወሰደ ሮጥ ሲሄዱላ አየዋለሁ። ከዛ ያኔ በጣም ስንትኙ እየደበደቡኝ እያሉ አንዱ መታወቂያ ለካ ከመሬት አንስቷል ቪኦኤ ነው እውነቱን ነው ብሎ ከዛ እኔ ወይ እነሱ እንደሚቀሩት አይነት ሚዲያ መሆኑን ማረጋገጫ ሊኖራቸው በህይወት የሚያኖር ጊዜ ነው ሚያስቡ ለነገሩ ይዲ በማለታቸው። ለነገሩ ቪኦኤም ሆነ ማንም ሆነ ጋዜጠኛ ስራ ላይ እያለ እንዲህ አይነት ጥቃት መፈጸም እንዴት አይነት ለህሊና የወረደ ነገር እንደሆነ መቼም ማንም መገመት አያዳግተውም። ነገር ግን እዛ አካባቢ ይሄንን ጥቃት ያደረሱብህ ሰዎች ስንት ይሆናሉ? በጣም ብዙ ናቸው። እኔ ቢያንስ በቀጥታ እኔ ላይ መጥተው የወረዱብኝ ከአምሳ እስከ መቶ ይሆናሉ በእርግጠኛነት አስፈሪን ይዘው የሚሄደው ነው የተጠነቀሰብኝ ግማሹ፣ ምክንያቱም ከጎን ነበር ኢንተርቪው ሳደርግ የነበረው። በጣም የሚገርመው ነገር ደግሞ እዚያ እኔ ከተደበደብኩበት ሁለት መቶ ሜትር አይሆንም መከላከያ ሰራዊት ስናቸሩን ላይ ዞነ ቁችም ነው ምንም ሊከላከሉልኝ ያልቻሉ አልደረሱልህም? የጸጥታ ሰዎች፣ ፖሊሶች፣ እነዛ ያልካቸው ወታደሮች እንደሆኑ ማንም አልደረሰልኝ እ ከዛ ወዲህ ራሱ ጓደኞቼ ያለውን ነገር ሄዶ ሪፖርት አድርገው የጠፋበትን ንብረት ምናምን ብለው ሞክሮ ብዙም ሊበቁ የፈጠረ ያለ ምስለኝም እዚያ ጋር ያሉ መከላከያዎች ራሱ ሁለት መቶ ሜትር አይሆኑም። እያዩ ነበር ይሄ ሲፈጸም። አምናሹር እኔ ከዛ በኋላ ነው ብለው ትላልቅ ሰዎችን መጥተው እኔ ከወደኩበት አንስተው እቃየስ እየተሰዩት መታወቃ የለም ምናምን ሰምቲንግ ያሉ። ከዛ ነው ዘርስ እንዲህ ቁጭ ብለዋል። ከላፊያዎች። ሆስፒታል ያደረሰህ ማን ነው ለመሆኑ? እነዛው ድብደባ ላይ የነበሩት ሰዎች ናቸው ወይስ ሌሎች መጡልህ? እናደረሱ አይደለም። መናገር ራሱ አልችልም ነበር። አጎት የነበረ ጠዋት አብረን አድረን የወጣሁት ያሲን ተማም የሚባል አጎቴ ጋር ደወልኩኝና ተመጥቼ ወድቅ ያለው ብቻ ነው ያልኩት። መናገር አልቻልኩም። ሌላ ዝርዝር ሰፈሩን ብቻ ነገርኩት። ወዲያውኑ እሱ መጣና ከዛ ወደ ስቃለስ ከዛ አንተ ከወደቅክ በኋላ ደብዳቤዎቹ ጥለው ሄዱ። ከአካባቢው ደብዳቤዎቹ ከዛ ዚያዊ ነው ሲሉ ለሁለት ተካፈሉ። ትላልቅ ሰዎች በተለይ ድሮ ቆመው የሚያየውም የጋዜጠኛ መሆኑን ያረጋግጡ መከላከል ጀመሩ። ሰዎቹ ሲከፋፈሉ ይደበድቡ የነበሩ ታውቃቸዋለህ? ለመሆኑ እነማን እንደሆኑ? እነዚህ ሰዎች ጀማል ሰፈር የሚባል ጀማል መዛዘን የሚባል ሰፈር ነው ያለው። ከዛ ወደ ስላሴ ቤተክርስቲያን የሚወስድ መንገድ ነው እሱን። እዛ አካባቢ ያሉ የሰፈር ልጆች ናቸው በኋላ መጥተው እዛው አውሮ የነበሩት የሰፈር ልጆች መሆናቸውን በጣም ያውሮ መብን እዛ ማንነታቸውን ለይ ይቻላል። አሁን ባለህበት ሁኔታ ስለ ደህንነትህ ምን ታስባለህ? የጤና ማለቴ ሳይሆን በአጠቃላይ ያለው ሁኔታ ሌላ ጥቃት ሊደርስ ይችላል እንደዚህ የሚል ስጋት አለህ? ጥበቃ ይደረግልሃል እዛ አካባቢ አይደን ነው? እኔ የተለየ ስጋት የለኝም ምክንያቱም ከማንም ጋር ምንም እንትን የምለው ነገር የለኝም። በእርግጠኛነት ዚ ነው ከተባለ በኋላ ምትካል ስለመሆኑ የሚያውቁ ሊኖሩ ይችላሉ። ሲከላከሉልኝ ራሱ ጀመር እንደ ድርጅትም እንደ ግለሰብም ይሆናል። የሚያስጠቃ ነገር ምንም ስለማይኖር በዛ በኩል በደህንነት ብዛት ኖሮኝ አያውቅም፣ ወደፊትም አይኖረኝም። አሁን ምን ይሰማሃል? ሰውነትህ ህመም ያለባቸው አካባቢዎች በዚህ ሀገር አቆጣጠር ወደ ሶስት ሰዓት አካባቢ ነው የነገር የተሰሰሙ ጠዋት አስራ ሁለት ሰዓት ሆኖ ማለት ነው። አሁን ሰዓት አንድ ሰዓት ነው ወይሞስ ወደ አስር ሰዓት አካባቢ ማለት ነው። አስር ሰዓት አካባቢ ሆኗል። አሁን ማደንዘዣ እየለቀቀ ሲመጣ ጭንቅላቴ የተሰነካከተ ቦታ በገቢ ምናምን በድንጋይ ምናምን የተመታ ቦታ ሁሉም ቦታ ማደንዘዣ ሲለቀም ያመኛል። እናም ሲጀምር ማደንዘዣ ያወዙ ያልድብነ ስ ፔንኪለር ማለት ነው በመከላከያ በዛ ሙክታር ቶሎ እንድታገግም ቶሎ እንድትድን እንመኛለን። በእኛ በኩል መላ ባልደረቦችህ አብረንህ ነው ያለ ነው። በጣም ነው ያዘን ነው በደረሰብህ ሁኔታ ከአሜሪካ ድምፅ ዋና ዳይሬክተር ጀምሮ እስከ ሁላችንም በጣም ነው ያዘን ነው የተሰማን ያለህበት ሁኔታ። ቶሎ እንድታገግም እንመኛለን። በጣም እናዝናለን። ሰላም። እንከታተልሃለን በቅርብ። ደህና አምሾን ሰሎሞን። እናመሰግናለን። አዳማ ዛሬ በተሻለ ሁኔታ እንደምትገኝ ተገልጿል። አዳማ ከተማ ውስጥ አሁን ባለው ሁኔታ ላይ አንዳንድ ነዋሪዎችና የከተማይቱን አስተዳደር ያነጋገረው ዘጋቢያችን ገልሞዳዎች ደግሞ ቀጥሎ የሚቀርበውን ዘገባ ልኮልናል። የአዳማ ከተማ ነዋሪዎች የከተማይቱ የፀጥታ ሁኔታ ሰሞኑን አስቸጋሪ መሆኑን ተናግረዋል። አንድ ስማቸው እንዲገለጽ ያልፈለጉ ነዋሪ ትላንትና ዛሬ የነበረውን ሁኔታ እንዲህ አስረድተዋል። ትላንትና በአዳማ ውስጥ ከተማ የነበረው ሁኔታ በጣም የሚያሳዝን ነገር ነው። የተለያዩ ተቋማትም ዝግ ነበሩ። ምንም አይነት የስራ እንቅስቃሴዎችም አልነበሩም። ሆስፒታሉ ዙሪያ ስለነበርኩ የሆስፒታሉ አካባቢ ማለት ነው። ሰዎቹላ ላ የመጡ ሰዎች ላ እንዳይታከሙ ሰው ላ እንዳያገኙ ከውጭ ቆሞ የተደራጀ ኃይል ይሄን ነገር የሚከለክል ኃይል ነበረ። ኃይል ደግሞ ነገር ነ የታጠቀ ኃይልና ሙሉ በሚባል ደረጃ እንግዲህ ተዘጋጅተው የመጣ ኃይል ነው። ግጭቱ በሰላማዊ ሰልፍ ላይ የነበሩ ወጣቶችና ተደራጅተው ጥቃት አድርሰዋል በተባሉ ቡድኖች መካከል መፈጠሩንም አክለው ያብራራሉ። ትላንት በአዳማ ከተማ ፍራንኮ መብራት ኃይል፣ እንዲሁም በከተማዋ ጠረፍ አካባቢ ጥቃት ሲያደርሱ እንደነበረ ገልጸው ዛሬ አንጻራዊ ሰላም በከተማዋ መታየቱን ገልጸዋል። የአዳማ ከተማ ኮሚኒኬሽን ቢሮ ሰሞኑን በአዳማ ከተማ ስለተከሰተው የጸጥታ ችግር ተጠይቋል። ወይዘሮ ራውዳ ሁሴን የአዳማ ከተማ ኮሚኒኬሽን ቢሮ ኃላፊ ናቸው። አካባቢ ገለ ልቡነ በከተማችን እስካሁን የጸጥታ ችግር ምክንያት የዘጠኝ ሰዎች ህይወት ማለፉን አረጋግጠናል ስምንት ወንዶች ና አንድ ሴት ናቸው ሁለቱ ሰዎች በመጀመሪያው ቀን ሰባት ሰዎች ደግሞ ትላንትና ነው የሞቱት ሰባ አንድ የሚሆኑት ደግሞ በአዳማ ሆስፒታል በህክምና ላይ ናቸው ወይዘሮ ራውዳ ስለ ጸቡ መነሻ ሲናገሩ መንግስት የጃዋር ማህመድን ጠባቂዎች አነሳ መባሉን ተከትለው የተወጣው ሰልፍ ውስጥ ማንነታቸው ያልታወቁ ሰዎች ሰርጎ ገብተው ጉዳት አድርሰዋል ብለዋል ዛሬ አዳማ ከተማ የተሻለ መረጋጋት እንደታየባትም ተናግረዋል። በአሜሪካ ድምፅ ጋዜጠኛው ሙክታር ጀማል ላይ የደረሰውን ጥቃት ቢሮአቸው መረጃ እንዳለው ገልጸው መንግስት ጥቃት የፈጸሙትን ሰዎች በቁጥጥር ስር ለማዋል እየተንቀሳቀሰ መሆኑን ተናግረዋል። ሁን የነገኛ የመንግስት የጸጥታ ኃይላችን ከሚመለከታቸው አካላት ጋር በመሆን ለምሳሌ በመጀመሪያው ቀን በሰልፍ ላይ የነበረውን ልጅ ተኩሶ የገደለን ዘበኛ በቁጥጥር ስር አውሏል። በተጨማሪም እኚህ ተደራጅተው ሃይማኖትና ብሔርን መሰረት ያደረገ ሁከት በከተማችን ለማባባስ እየሰሩ ያሉትን ሰዎች የማጣራት ስራም እየሰራን ነው። ወይዘሮ ራውዳ የአዳማ ከተማ የጸጥታ ሁኔታ ተሻሽለዋል ቢሉም ነዋሪዎች ግን አሁንም ስጋት ላይ መሆናቸውን እየገለጹ ናቸው። ለአሜሪካ ድምፅ ገልሞዳዊት ከናይሮቢ